በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ሊሞ ጉቱ ዋዮ ደንጎሮ አንገርጉትንና ኬረሞ በተባሉ ወረዳዎች የሚኖሩ የአማራ ብሔር ተወላጆች የግል የጦር መሳሪያችንን ለመንግስት አስረክቡ ተብለናል ሲሉ ነው ከፍተኛ ስጋት እንደፈጠረባቸው የተናገሩት። ነዋሪዎቹ ለአሜሪካ ድምጽ ሲናገሩ ከሶስት ዓመታት በፊት በአካባቢው ባሉ ታጣቂዎች ግድያና እገታ በተደጋጋሚ ይፈጸምባቸው እንደነበር አስታውሰዋል። ችግሩን ለመከላከል በማሰብ ከሶስት ዓመት በፊት ጀምሮ በመንግስት እውቅናና ፍቃድ መሳሪያ ገዝተንና ታጥቀን ቆይተናል ሲሉም ተናግረዋል። ባለፈው ሳምንት ሰኞ ጥቅምት 11 ቀን 2017 ዓ ምት የአካባቢው ባለስልጣናትና የፌዴራል የመንግስት የጸጥታ ኃይሎች ስብሰባ እንደጠሯቸውና መሳሪያ እንዲያስረክቡ እንደነገሯቸው ጠቁመዋል። ይህ ደግሞ ለጥቃት ሊዳርገን ይችላል ሲሉ ስጋታቸውን ጠቅሰዋል። ይህንን አስተያየት ከሰጡት መካከል በምስራቅ ወለጋ ዞን ኬረሙ ወረዳ ሀሮ አዲስ ዓለም በሚባል ቀበሌ የሚኖሩና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁን ግለሰብ ይገኙበታል። ና ምክትል ጠቅላይ ሚኒስትር ደመቀ መኮንን ነው እየጠበቅ ሸኔ ሲቀጠቅጠው በየሀገሩ እየገባ እያፈነ እያገተ ሲወስድ፣ በየራስ በየደጃፈ መሳሪያ ግዛና ጠንክ ጠብቃለ መመሪያ ሰዎች ትንሽ ትልቁ ህዝቡ ገዛ ንብረቱን ሽጦ ነው ከልጆቹ መንጋጋ መንጋጋ ሸኔ ልጆችን ከሚያርድብኝ እያለ የሚጠምደው በሬ ሁለት በሬ ከሆነ አንዱን እየሸጠ ዶሮውን ተቅላውን እየሸጠ ነው የገዛ። ከዛ በኋላ ሸኔንም መከታተል እና መቋቋም ጀመር። ዛሬ ደግሞ ተናካቴ ታወርዳለ አለ። ከአንገር ጉትን ይዞ ጊዳያና ወረዳ የሚባል እስከ አንድ ወደቤት ወስካሊ ቀበሌ የተነሳ ተበላላችን በረሃን በሙሉ የሆነ ጀኔራል መጥቶ ትጥቅ ትፈታላችሁ፣ እንደ አጠቃላይ ትጥቅ አውርድ ተብለናል ብሎ ትጥቅ ማውረድ ጀመረ። አለወርድ ያለ ገበሬ ዳር ዳር ይዞ ቁጭ ብሏል። በዝናብም በፀሐይም እየተጉላላ ቁጭ ብሏል። መህሪ አቃተው እየሰጠ ቁጭ ብሏል። መሳሪያቸውን ያስረከቡ ሰዎች አሉ፣ አሁን አሉ ጉትን ከተማ ውስጥ ያስረከቡ ሰዎች አሉ ሌላ ቦታ አላስረክቡም ጉስን ከተማ ውስጥ አስረክበዋል ያለው እንጂ በግድ ከተማ ነው ዙሪያውን ታስነው በርግቢያ እና በመከላከያ ታስነው አስረክበዋል የአራት ሴት ልጆች አባት መሆናቸውን የነገሩንና በተመሳሳይ ምክንያት ስማቸውን በሚስጥር እንድንይዝ የጠየቁን የአንገር ጉተን ወረዳ ነዋሪ የሆኑ የ65 ዓመት አዛውንት የአካባቢው ባለሥልጣናት ባለፈው ሳምንት ሰኞ ስብሰባ ጠርተው ከተሰብሳቢው ሀሳብና አስተያየት ሳይቀበሉ እስከ ዛሬ ማክሰኞ መሳሪያ አስረክቡ የሚል ትዕዛዝ እንደሰጧቸው ተናግረዋል። ከዚያም ከትናንት በስቲያ እሁድ ስልክ ደውለው አስረክብ ስላሉኝ ልጆቼን ከሞት አድንበታለሁ ብዬ በ120 ሺ ብር የገዛሁትን መሳሪያ አስረክቤያለሁ

የኦሮሚያ ክልላዊ መንግስት ቃል አቀባይ ሀይሉ አዱኛ በበኩላቸው ትጥቅ ያላቸውን ነዋሪዎች ወደ መደበኛ የጸጥታ መዋቅር የማስገባት ስራ እየተሰራ መሆኑን አረጋግጠዋል። አቶ ሀይሉ ዛሬ ለአሜሪካ ድምጽ ሲናገሩ በኦሮሚያ ክልል በሁሉም አካባቢዎች የግል የጦር መሳሪያ ያለውን ግለሰብ መንግስት በሁለት አደረጃጀቶች እንዲገባ ያስገድደዋል ብለዋል። የሚሊሻን ስልጠና የወሰደ በክልሉ በወረዳው የሚታወቅ የተመዘገበ በአካባቢው ስነ ምግባሩ ታይቶ ህዝቡ ህዝቡን ይከላከላል ብሎ ህዝቡ ያመነበት በጋቸነ ስርና የራሱን አካባቢ የሚጠብቅ በመንግስት መዋቅር ውስጥ ያለ ካልሆነ በስተቀር የጦር መሳሪያ ታጥቆ መገኘት ያስጠይቃል ማለት ነው። ስለዚህ ማንኛውም ግለሰብ የጦር መሳሪያ የያዘ ወይ ሚሊሻ መሆን አለበት፣ ወይ ጋቸን ስር መሆን አለበት። ከዚህ ውጭ ያለው ህገወጥ ነው ማለት ነው። በግለሰብ መንግስት የማያውቀው ጦር መሳሪያ ይዞ መንቀሳቀስ አይቻልም ማለት ነው። የመንግስት የጸጥታ አካላት የሚቆጣጠሩት ካልሆነ በስተቀር በራሱ ስጋት ይሆናል ማለት ነው። ስለዚህ እራሳችን እንጠብቅበታለን ካለ ከሚሊሻ መሸሽ የለበትም ማለት ነው። ይሄ መሳሪያ ያለው ሰው ወደ ህጋዊ መምጣት አለብን። ወደ ህጋዊ አልመጣም የሚል በራሱ ህገወጥ ነው ማለት ነው። አቶ ኃይሉ ስለ ጋቸነ ሲርና ትርጉም ሲያብራሩ ጋቸነ ስርና ማለት በኦሮሞ ባህል ውስጥ እርስ በራሱ የሚጠባበቅበት ህዝቡ ተደራጅቶ የራሱን ሰላም የሚያስጠብቅበት ማለት ነው። እሱ በአዋጅን ህግም የተደነገገ ነው ማለት ነው። እነዚህ የሚደራጁት በማህበረሰቡ ያላቸው ስነ ምግባር ታይቶ፣ ያላቸው ቁርጠኝነት ታይቶ የሚመረጡ ነው ማለት ነው። መሳሪያቸውን ካስረከቡ ከባድ ጥቃት ይገጥመናል የሚሉት ስማቸው ቢገለጽ ችግር ሊገጥማቸው እንደሚችል የነገሩን፣ ሌላው የአንገር ጉትን ወረዳ ነዋሪ ሁኔታው ስጋት ፈጥሯል ሲሉ ተናግረዋል። ያው አማራውን ፊት ያው ራስን ጠብቅ በደን እየሸክ ግዛ መሬትን ንድራት እየሰጠ ግዛ ብሎ ነበረ

ምንም እናደርገው ነገር አለ። በሁለቱም አደረጃጀት መግባት ያልፈለገ ግለሰብ ምን ይሆናል ተብለው ለተጠየቁት ጥያቄ አቶ ኃይሉ አዶኛ ተከታዩ መልሰዋል። መሳሪያውን ይዞ ወደ ሚሊሻ ሆኖ የሚያገለግል ከሆነ መሳሪያውም ይዞ ያገለግላል ማለት ነው። አይደለም አይደለም። እኔ ሚሊሻ መሆንም አይፈልግ የሚል ከሆነ ደግሞ ሌላ ታጥቆ ማህበረሰቡ መጠበቅ የሚፈልግ አለ። አስመዝግቦ ይሰጣል። ለመንግስት አስተላልፎ ይሰጣል። መንግስት በሌላ ጊዜ መልሶ መሳሪያውን የሚሰጥበት ሁኔታ አለ ማለት ነው። ስለዚህ የሚወረድ ሳይሆን ሕጋዊ አሰራሩን ተከትሎ እንዲሄድ የማድረግ ስራ ነው እየተሰራ ያለው ማለት ነው። አካባቢ ያለው ሸኔን ብቻም ሳይሆን ጽንፈኛ ፋኖም አለ። ጥቃት እየፈጸሙ ነው በማህበረሰቡ ላይ። መንግስት ደግሞ የህግ የበላይነትን ለማስከበር እየሰራ ይገኛል። ወደ ህጋዊ አሰራሩ መመለስ ደግሞ ለሁሉም ይበጃል ማለት ነው። ማስረከብ አለባቸው። ከመንግስት ጸጥታ አካላት መሸሽ ተጠያቂነትን ያስከትላል። ስለዚህ ወደ ህጋዊ መንገዱ መግባቱ ይጠቅማል ማለት ነው፣ ተጠያቂነት ስለሚያስከትል። በዘገባው ስማቸው የተጠቀሰው የኦሮሞ ነጻነት ሰራዊት እና ፋኖ ታጣቂ አመራሮች ከዚህ ቀደም ለተመሳሳይ ውንጀላዎች በሰጧቸው ምላሾች ተዋጊዎቻቸው ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ በጽኑ አስተባብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሐምሌ ይፋ ባደረገው አመታዊ የሰብአዊ መብት ሪፖርት ግጭቶች ባሉባቸው አካባቢዎች በሚኖሩ ሲቪሎች ላይ የሚደርሱ ጥቃቶች አሳሳቢ መሆናቸውን ጠቁመዋል። ኮሚሽኑ ከሐምሌ አንድ ቀን ሁለት ሺ አስራ አምስት አመተ ምረት እስከ ግንቦት ወር ሁለት ሺ አስራ ስድስት አመተ ምረት ባለው ጊዜ ድረስ ተመዘገበ ያለውን መነሻ አድርጎ እንደገለጸው በታጣቂ ኃይሎችና በመንግስት የጸጥታ ኃይሎች በተወሰዱ እርምጃዎች በሲቪል ሰዎች ላይ የሚደርስ የሞትና የአካል ጉዳት አሳሳቢነት ቀጥሏል። ለአሜሪካ ድምጽ አስቴር ምስጋ ነው።